ይህ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። በየቀኑ ከምሽቱ 3 እስከ 4 ሰዓት በ22ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት የሚያሰማውን ፕሮግራም አሁን ጀመረ። የተባበሩት መንግስታት ድርጅት በደቡብ ሱዳን በብሔርና ጎሳ ልዩነት የተነሳ የተፈጸሙ ያላቸውን ግድያዎች አወገዘ። Civilians are as always bearing the brunt of it. We're doing everything we can to work with local authorities to try to የመንግስታቱ ድርጅት ቃል አቀባይ ኒክ በር ባንክ በዩኒቲ ግዛት ስለተባባሰው ግድያ የሰጡትን ቃል በዕለቱ አብይ ርዕሳችን ይዘናል ሁለተኛው የፕሮግራማችን አጋማሽ መደበኛ ፕሮግራሞችን ማለትም ሳምንታዊውን ስፖርት አፍሪካ ነክ ርዕሶችና ጤናን በቅደም ተከተላቸው አዘጋጅቷል እንደምናመሻቸው አድማጮቻችን የምናስተናግዳችሁን የቆንጅታዬና አዲሱ አበበነን ፕሮግራሙን ቴሌላይም ቤክ ከመሀንዲሱ ጋር እየመራ ነው የሰኞ ሚያዝያ 13 2006 ዓ ም ፕሮግራማችንን በዜና እንጀምራለን። ባለፈው ሳምንት ቤንቲዩ የምትባለውን ከተማ የተቆጣጠሩት የደቡብ ሱዳን አማጽያን በብዙ መቶዎች የተቆጠሩ ሰላማዊ ሰዎችን በጎሳቸውና በብሔራቸው እየለዩ ገለዋል ሲል የተባበሩት መንግስታት የደቡብ ሱዳን ተልእኮ ከሷል። ብዙ መቶ ሲቪሎች ውጊያውን ሸሽተው በተደበቁበት ቤንቱ ከተማ በሚገኘው ካሊባሊ የሚባለው መስጊድ አማጽያኑ ከሁለት መቶ የሚበልጡ ሲቪሎችን ገድለዋል፣ ከአራት መቶ የሚበልጡትን ደግሞ አቁስለዋል ሲል የደቡብ ሱዳኑ ተልእኮ አስገንዝቧል። ኤስፒኤልኤ ኢን ኦፖዚሽን የተባሉ አማጺ ኃይሎች ግድያውን የጀመሩት አስቀድመው በብሔርና በጎሳ እየለዩ የተወሰኑትን አጅበው ካስወጡ በኋላ ነው ብሏል የተባበሩት መንግስታቱ ተልዕኮ። ከዚህም በስተቀር ሽምቅ ተዋጊዎቹ በአንድ ካቶሊክ ቤተ ክርስቲያንና በተለቀቀው የዓለም የምግብ ድርጅት ግቢ በርካታ ሰዎችን መግደላቸውን አክሎ አስታውቋል። እንዲሁም በቤንትዊ ሆስፒታል የነበሩ በርካታ የኑዌር ጎሳ አባላትን ሽምቅ ተዋጊዎቹ ከተማዋ ሲገቡ ከሌሎቹ ንዌሮች ጋር ሆነው በሆታ ለመቀበል ፈቃደኛ ባለመሆናቸው ምክንያት የተገደሉ መሆኑን የመንግስታቱ ድርጅት ተልእኮ አስረድቷል። መንግስቱ የቀድሞው ምክትል ፕሬዚደንት የመፈንቅለ መንግስት ሙከራ መሩ ብሎ ከከሰሰበት ካለፈው ታህሳስ ወር አጋማሽ ጀምሮ ያቺ ሀገር በብጥብጥ እየታመሰች ነው። አንድ የሶማሊያ ፓርላማ አባል ዋና ከተማዋ ሞቃዲሾ ውስጥ መኪና ላይ በተጠመደ ቦምብ ተገደሉ። ኢስሐቅ ሙሐመድ ኢብራሂም የተገደሉት መኪናቸው ውስጥ የተደበቀ ቦምብ ሐማራ ወይኔ የሚባል የሞቃዲሾ ቀበሌ ውስጥ ፈንድቶ ሲሆን ሙሐመድ አብዴ የተባለው ሌላ የምክር ቤት አባልም በጥቃቱ ቆስለዋል። ጥቃቱንና ግድያውን የሶማሊያው ጠቅላይ ሚኒስትር ቢሮ አረጋግጦታል። ነውጠኛው ቡድን አልሻባብ ለጥቃቱ ኃላፊነት ወስዷል። የአልቃይዳው ግብረ ኃይል አልሻባብ ባለፉት ጥቂት ዓመታት በርካታ ይዞታዎችን በአፍሪካ ሕብረትና በሶማሊያ መንግስት ወታደሮች መነጠቁ ሲታወቅ፣ ሆኖም በየጊዜው ጥቃት መሰንዘሩን አላቆመም። እንደ አውሮፓ አቆጣጠር ባለፈው የካቲት 17 ቀን አልሻባብ ተዋጊዎች ቤተመንግስቱን ወረው 17 ሰዎች መግደላቸው እና ፕሬዚዳንት ሐሰን ሼክ መሐመድንም ምንም ጉዳት ሳያደርሱባቸው ግን ከጥቃቱ እንዳመለጡ አይዘነጋም። የናይጄሪያው ጽንፈኛ ቡድን ቦኮ ሀራም ባለፈው ሳምንት በዋና ከተማዋ በአቡጃ ባደረሰው ከፍተኛ የቦምብ ጥቃት የሰባ አንድ ሰዎች ሰባ አንድ ሰዎች ለህልፈት ተዳርገዋል። የአሜሪካ ድምጿ አንሉክ ከምዕራብ አፍሪቃ ቢሮዋችን ከዳካር ያጠናቀረችው ዘገባ እንዳመለከተው ናይጄሪያውያን በመንግስታቸውና በጦር ሰራዊቱ የጽንፈኛውን ቡድን ጥቃት የመከላከል ብቃት ላይ የነበራቸው መተማመን ከምንጊዜውም ይልቅ እጅግ ባነሰ ደረጃ ላይ ነው የሚገኘው። የዘገባውን ዝርዝር አሉላ ከበደ ያቀርባል። ቦኮ ሀራም በቅርቡ ይፋ ባደረገው አዲስ የቪዲዮ መልእክቱ መሪው አቡባከር ሻይኩ የጨበጠውን ዘንግ እየወዘወዘ ነው በናይጄሪያው ፕሬዚዳንት ጉድላክ ጆናታን ላይ ዛቻውን የሰነዘረው። You are just too small, he says. You are just too small for us. በጣም ኮሳሳነ ሀለ የጽንፈኛው ቡድን መሪ ሲዘት የቪዲዮ መልእክቱን በአንጸባረቀውና ቀደም ብለን በሰማነው ሪፖርቱ እንደተገለጠው ለእኛ እጅግ በጣም ያነስክ ትንሽ ነገር ነ አምስት ዓመታት ላስቆጥሮ የቦኮ ሀራም የሽብር ጥቃት በወራት ውስጥ ማብቂያና በጅለት አለን ሲሉ በተደጋጋሚ የዛቱትን የናይጄሪያ መንግስት ባለስልጣናት በሙሉ ነው ሼኩ በአጸፋ ዛቻቸው ለመቆስቆስ የሞክረው። ቡድኑ ባለፈው ሳምንት በናያንያ የአውቶቡስ ጣቢያ ያደረሰው የቦምብ ፍንዳታ ከአደጋው አስከፊነት አንጻር ሲመዘን ይህን መሰል ጥቃት በዋና ከተማይቱ አቡጃ ላይ ሲቃጣ ባለፉት ሁለት ዓመታት ውስጥ ያአሁኑ የመጀመሪያው መሆኑ ተዘግቧል። እንደ አንዳንድ የአካባቢው ጉዳይ አዋቂዎች ትንታኔም አመት የተጠጋው ወታደራዊ ዘመቻ እየተካሄደ ቦኮ ሀራም ይህን መሰል ጥቃት ማድረስ መቻሉ የቡድኑ አቅም አሁንም ያለመዳከሙን ያመላክታል ነው የሚሉት። ካሁን ቀደም ቦኮ ሀራም የሚያደርሳቸውን ጥቃቶች በሰሜን ምስራቅ የሀገሪቱ ክልሎች የተገደቡ ነበሩ። ተንታኞቹ አክለውም የጥቃት ክልሉ አድማስ ስፋትና ውስብስብነት ጽንፈኛው ቡድን ከውጭ የሚያገኘው ድጋፍ መጠናከሩንም ያመለክታል ብለዋል። አደጋው የደረሰበትን አካባቢ የጎበኙት የናይጄሪያው ፕሬዚዳንት ጉድላክ ጆናታን በበኩላቸው ቡድኑ የደቀነውን ፈተና ቀለል አድርገው ተናግረዋል። የቦኮ ሀራም ችግር ጊዜያዊ ነው ነበር ያሉት። አድማጮች ዜና የሚተላልፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። የዩናይትድ ስቴትስ ምክትል ፕሬዚዳንት ጆ ባይደን ከዩክራይን ተጠባባቂ ፕሬዚዳንትና ጠቅላይ ሚኒስትር ጋር ሊነጋገሩ ኪየቭ ገብተዋል። ምክትል ፕሬዚዳንቱ ወደዚያ ሄዱት ቀውሱን ለማርገብ የታለመ ስምምነት ቢደረግም ምስራቅ ዩክራይን አሁንም በከባድ ውጥረት ውስጥ ባለችበት በዚህ ወቅት ነው። የዋይት ሀውስ ባለሥልጣናት እንደገለጹት ሚስተር ባይደን በኪየቭ ቆይታቸው ዩክሬን ወደ ህገ መንግስታዊ ለውጥ እንድትሸጋገርና የኦባማ አስተዳደር ባለስልጣናት ነፃና ፍትሐዊ ይሆናል ያሉትን ፕሬዚዳንታዊ ምርጫ እንደ አውሮፓ አቆጣጠር ግንቦት 25 እንድታካሄድ ለመርዳት የዓለም አቀፉ ማህበረሰብ ጥረቶች ያስረዳሉ። ነገ ማክሰኞ ምክትል ፕሬዚዳንቱ ከዩክሬኑ መንግስት ጊዜያዊ መሪዎች ጠቅላይ ሚኒስትር አርሴኒቭ ያሲኒዩክና ከፕሬዚዳንት ኦሌክሳንደር ቱርቺኖቭ ጋር ይነጋገራሉ። ከዩክሬን የምክር ቤት አባላት ጋርም በመገናኘት ዩናይትድ ስቴትስ ለወቅቱ የአገሪቱ መንግስት ያላትን ከፍተኛ ድጋፍ ይገልጣሉ ተብሎ ይጠበቃል። ዩናይትድ ስቴትስ ሩሲያ በምስራቅ ዩክራይን ለሚንቀሳቀሱት የእርሷ ወገንተኛ ተቃዋሚ ሰልፈኞች ድጋፍ መስጠቷን ከቀጠለች ተጨማሪ እቀባ ይጣልባታል ስትል ዝታለች። ዩናይትድ ስቴትስ ማለት ነው። በትናንት ሁለት ትንሣኤ የተቋረጠው ተኩስ አቁም በጸንና በጥቂት ሰዓታት ውስጥ አፍሪቃ ሩሲያዋ የምስራቅ ዩክራይን ስሌንስክ ከተማ ተኩስ ተቀስቅሶ ሶስት ሰዎች ተገለዋል። የግጭቱ መንስኤ በግልጽ አልታወቀም። ዩክራይን ለተኩሱ የሩሲያ ልዩ ኃይሎችን ተወነጅላለች። የሩሲያ ውጭ ጉዳይ ሚኒስትር ሰርጌ ላቭሮቭ ግን የዩክራይን መንግስት ሰላማዊ ሰዎች ላይ የሚተኩሱትን ጽንፈኞች ለማቆም ስለማይፈልግ ነው በማለት ከሰዋል። ሰርጌ ላቭሮቭ ዛሬ ሰኞ በሰጡት ቃል ዩክራይን በምስራቃዊ ግዛቷ የሚንቀሳቀሱ ታጣቂ ቡድኖች በጠቅላላ ትጥቅ ፈተው እንዲወጡ ጄኔቭ ላይ የተደረገውን የጀኔቫውን ስምምነት ጥሳለች በማለት ከሰዋል። በስምምነቱ የአውሮፓ ተቆጣጣሪ ሚሽን እንዲገባም ጥሪ ተደርጓል። ይሁን እንጂ በበርካታ የምስራቅ ዩክራይን ከተሞች የመንግስት መስሪያ ቤቶችን የተቆጣጠሩት የሩሲያ ደጋፊ ተቃዋሚዎች እስካሁን የመልቀቅ ፍላጎት ፍንጭ አላሳዩም። አንድ መቶ አስራ ስምንተኛው የቦስተን ማራቶን ዛሬ ሰኞ በከፍተኛ የጸጥታ ጥበቃ ተካሂዷል። ሰላሳ ስድስት ሺ ሯጮች የተሳተፉበት ሲሆን የአሸባሪ ጥቃት ከደረሰበት ካለፈው ዓመቱ ማራቶን በዘጠኝ ሺህ ሯጮች በልጦ ታይቷል። በዘንድሮው ውድድር የሴቶቹን ኬንያ፣ የወንዶቹን ዩናይትድ ስቴትስ አሸንፈዋል። ዝርዝሩን በስፖርት ፕሮግራም እንድትከታተሉ እንጋብዛችኋለን። ባለፈው ሳምንት 476 ተሳፋሪዎችን ይዞ የሰጠመው ጀልባ ካፕቴንና ሌሎቹም ሰራተኞች ድርጊታቸው ከነፍስ ግድያ ያክል ነው በማለት የደቡብ ኮሪያ ፕሬዚዳንት ተናግረዋል። ፕሬዚዳንት ፓርክ ጉዌንሂ ዛሬ በሰጡት ቃል የጀልባዋ ሰራተኞች ተግባር ለመርዳት የማይቻልና ተቀባይነትም ለመረዳት ማለት የማይቻልና ተቀባይነትም የሌለው ነው ብለዋል። ካፕቴኑና ሠራተኛው ሶስቱ ሦስተኛው ረዳቱና አንድ ሌላ አባል ጀልባዋ ስትሰጥም ተሳፋሪውን ጥለው ሄደዋል ተብለው በቁጥጥር ስር እንደዋሉ ይታወሳል። ሦስት ሌሎች የካፕቴኑ ረዳቶችና አንድ ኢንጂነር መንገደኞቹን ከአደጋ ሳይጠብቁ ቀርተዋል ተብለው መያዛቸውን አቃቢያን ሕግ ዛሬ በሰጡት መግለጫ አስታውቀዋል። ባህር ጠላቂዎች ከ60 በላይ አስከሬኖችን ያወጡ ሲሆን ባለሥልጣናትም ምርመራቸውን አስፍተዋል። ጀልባዋ መስጠም ስትጀምር የነበረውን ግራ መጋባት እና ትርምስ የሚያሳይ ሰነድም ይፋ አድርገዋል። ከ200 የሚበልጡ ተሳፋሪዎች እስካሁን አልተገኙም። የሚበዙ ተሳፋሪዎች የሁለተኛ ደረጃ ትምህርት ቤት ተማሪዎች ናቸው። ፈጥኖ ደራሽ ሰራተኞች ወደ 174 የሚሆኑም ሰዎችን አትርፈዋል። በመጨረሻም የበርማ ወይም ሚናማር ተብላም የምትታወቀው ሀገር ታዋቂ ጋዜጠኛና የአፍቃሪ ዲሞክራሲ ተቃዋሚ ቡድን ተባባሪው መስራች ዊንቲን በተወለዱ በ84 ዓመታቸው አርፈዋል። የብሔራዊ ዲሞክራሲ ሊግ ባለስልጣናት ባወጡት መግለጫ ዊንቲን ዛሬ ሰኞ ማረፋቸውን ገልጸው የቡድኑ ቃል አቀባይ ሲናገሩ ታላቅ የጥንካሬ ዋልታ የነበሩት እኚ ሰው ማረፋቸው ለፓርቲያችንም ሆነ ለ ለሀገሪቱ ከባድ ጉዳት ነው ብለዋል። አድማጮች፣ ዜናው አበቃ። ይህ ከዋሽንግተን ዲሲ የሚተላለፈው የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት ነው። በ22 ና በ25 ሜትር ባንድ አጭር ሞገድ እንዲሁም ናይል ሳት ላይ እንገኛለን። የምናስተናግዳችሁ አዲሱ አበበና ቆንጅት ታየ ነን። አሁን ወደ ዕለቱ አብይ ርዕስ እንለፍ። በደቡብ ሱዳን ከመንግስቱ ጋር ውጊያቸውን ያጠናከሩት አማጺያን ባለፈው ሳምንት የቤንቲዩ ከተማን ሲቆጣጠሩ በመቶዎች የተቆጠሩ ሰላማዊ ሰዎችን መግደላቸውን የተባበሩት መንግስታት ድርጅት ልዑክ አስታወቀ። ከመንግስታቱ ድርጅት ዋና መስሪያ ቤት ማርጋሬት በሽር የላከችውን ዜና ዝርዝሩን ሄኖክ ሰማግዜር ያቀርበዋል። የተባበሩት መንግስታት ድርጅት በደቡብ ሱዳን በብሔርና ጎሳ ልዩነት የተነሳ እየተፈጸሙ ናቸው ያላቸው እንግድያዎችን አውግዟል። በደቡብ ሱዳን የመንግሥታቱ ድርጅት ልዑክ በምህፃር ዩንሚስ የሚባለው በቤንቲዩ ከተማ በሚገኝ መስጊድ ተጠልለው የነበሩ ሰላማዊ ሰዎች የጥቃት ሰለባ ሆነዋል ሲል መግለጫ አውጥቷል። በጥቃቱም 200 ሰላማዊ ሰዎች ሲገደሉ፣ ወደ 400 የሚሆኑ ደግሞ ቆስለዋል። የሱዳን ነፃ ውጪ አርነት ግንባር ኤስፒኤልኤ ተቃዋሚዎች ተብለው የሚታወቁት ታጣቂዎች በቤንትዩ መስጊድ ተጠልለው የነበሩ ሰላማዊ ሰዎችን በብሔር ለይተው የራሳቸውን ሰዎች ነጻ ሲያወጡ የማይመስሏቸውን ደግሞ መግደላቸውን ዩኖሚስ ድርጊቱን ገልጾ አውግዟል። የተባበሩት መንግስታት ድርጅት አክሎም የአካባቢውን የሬዲዮ ጣቢያ ስርጭቶች ተጠቅሞ ግድያና አስገድደው መድፈር እንዲስፋፋ ጥሪ ማቅረብንም አውግዟል። የዓለሙ ድርጅት ቃል አቀባይ ኒክ በርንባክ ባክ ለቪኦኤ ሲናገሩ ወደ ስምንት ሺህ የሚጠጉ የተባበሩት መንግስታት ድርጅት የሰላም አስከባሪዎች በቤንቲዩና በሌሎች ስፍራዎች መሰማራታቸውንና የግድያ መረጃውም የተሰበሰበው በሰላም ጓዱ መሆኑን ገልጸዋል። እውነታው በሁሉም ስፍራ ለመገኘት አለመቻላችን ነው። በተጨማሪም የሰላም አስከባሪዎችን ዋና ተልእኮ በየስፍራው ግጭቱን ሽሽት ተጠልሎ የሚገኙ ሰላማዊ ሰዎችን መጠበቅ ነው። በሺዎች የሚቆጠሩ ስደተኞችን በመጠለያ ጣቢያዎች በማኖር ላይ እንገኛለን። እነዚህ ሰዎች የደህንነት ስጋት ያለባቸውና ለመሠረታዊ ዕለታዊ ፍላጎታቸው የእኛን እርዳታ የሚሹ ናቸው። ባለፈው ሳምንት የሰላም አስከባሪዎች በቤንቲዩና ሩብ ክኖን አካባቢዎች በስጋት ላይ የነበሩ በመቶዎች የሚቆጠሩ ሰላማዊ ሰዎችን የደህንነት ጥበቃ ወደሚያገኙበት ማዕከላዊ ጣቢያ አዛውረዋል። በዚህ የስደተኞች መጠለያ ጣቢያ 20 ሺ በላይ ተፈናቃዮች እንደሚገኙም የመንግስታቱ ድርጅት አስታውቋል። የግጭቱ ዑደት አሁንም ቀጥሏል። የማጥቃትና የአጸፋ ምላሽ ዘመቻዎች መካከል ሰላማዊ ሰዎች ተጠምደዋል ሲሉ የተባበሩት መንግስታት ድርጅት ቃል አቀባይ ኒክ በርንባክ ለቪኦኤ ገልጸዋል። ሰላማዊ ሰዎች እንደ ሁል ጊዜውም በጦርነት ወላፈን እየተገረፉ ይገኛሉ። ከአካባቢው ባለሥልጣናት ጋር በመተባበር በግጭቱ መሃል የሚፈጸሙ ግድያዎች ማጣራት እንዲደረግባቸው ብቻ ሳይሆን እንዲቆሙም እንወተውታለን። በስተመጨረሻ ውሳኔ የሚሰጡት በደቡብ ሱዳን የሚገኙ ባለሥልጣናት ናቸው። እነኚህ ዘግናኝ ድርጊቶች እንዳይፈጸሙ የመከላከልና የማስቆም ኃላፊነትና ፍቃድ ያለው በእነርሱ እጅ ነው። የደቡብ ሱዳን ግጭት በታህሳስ ወር ከተቀጣጠለ ወዲህ የሀገሪቱን ሰራዊት የሚመሩት ፕሬዚዳንት ሳልቫኪርና የቀድሞ ምክትላቸው ሪያክ ማሻር ታማኝ ወታደሮች መካከል ግጭቱ በእጅጉ ተባብሷል። በዛሬ ዕለት የቪኦኤ ሱዳን ክፍል አገልግሎት እንደዘገበው ለሪያክ ማሻር የታመኑ ኃይሎች በዩኒቲ ክፍል ሀገር ሌላ ከተማ እንደተቆጣጠሩ አስታውቀዋል። የአማጽያኑ ቃል አቀባይ ጄምስ ጋዴት ዳክ ወታደሮቻቸው በዩኒቲ ግዛት ለደቡብ ሱዳን መንግሥት ጦር የአቅርቦት ማመላለሻ ስልታዊ ከተማ ማዩምን በቁጥጥር ስር መዋላቸውን አስታውቀዋል። በማዩም የሚገኘው የተባበሩት መንግሥታት ድርጅት የሰላም አስከባሪ ኃይል በማዩም ከተማ አቅራቢያ ውጊያ መፋፋሙን አረጋግጦ ከተማዋ በማን ቁጥጥር ስር እንዳለች ግን ሐሳብ ከመስጠት ተቆጥቧል። ከረጅም ዓመታት የእርስ በርስ ጦርነት በኋላ አዲስ አገር የመሰረቱት የደቡብ ሱዳን ኃይሎች መካከል የተፈጠረው ፍጥጫ ወደ ለየለት ጦርነት ካመራ ወዲህ ወደ አንድ ሚሊዮን ዜጎች ከቤት ንብረታቸው ተፈናቅለዋል። የምሽቱን አብይ ርዕስ አደመጥን። ወደ መጽሔቱ የሄድን እንደሆን ደግሞ ኬንያ ውስጥ በስደተኞች ላይ የተጀመረው አፈሳና እየተወሰደ ያለው እርምጃ በዓለም አቀፉ የወንጀል ችሎት የተከሰሱት የሀገሪቱ መሪዎች በዙሪያቸው ያለውን ሁኔታ ለማድበስበስ አስበው የፈጠሩት ነው ሲሉ ስደተኞቹ እየወቀሱ ነው። በሌላ በኩል ደግሞ ለችግሩ መፍትሄ ለመፈለግ ከመንግስት ጋር እየሰራ መሆኑን ናይሮቢ የሚገኘው የተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር ቢሮ ለቪኦኤ ገልጿል። ሰሎሞን አባተ ሁለቱንም ወገኖች አነጋግሯል። የኬንያ መንግስት እስካሁን ለሀገሪቱ የስደተኞች ችግር ዘላቂ መፍትሄ አለመስጠቱን ዛሬም ያነጋገርኳቸው እየተናገሩ ነው። ላለፉት ሀያ ዓመታት ኬንያ ውስጥ በስደተኝነት የኖሩ ስማቸውን እንድ ጠቅስ ያልፈለጉ አንድ ስደተኛ እንዲህ እንደነገሩኝ ኬንያ ውስጥ እንዲህ አይነት በስደተኞች ላይ የመዝመት እንቅስቃሴዎች አልፎ አልፎ እንደሚከሰቱ አስታውሰዋል። አንድ ጊዜ የተነሳበት ጊዜ አለ። መቼ ነበረ? ትወጣላችሁ ብሎ ጁን ተርቲ ቱ ኦ ፋይቭ ላይ ነው ይሄ ነገር ሀይ እንደገና በሀይለኛ እንደምደብለው ተነበረው በዘጠና ሰባት ዓመተ ምህረት በኢትዮጵያ አቆጣጠር አካባቢ ማለት ነው። ጁን ተርቲ ተብሎ ስም ወጥቶለት ነበረ። እንዲሁም እዛ ዘመን በጣም ብዙ ሰዎች ተጀንቆ በቃ ጁን ተርቲ ላይ የመጨረሻ ኢንድ ነው ስደተኛ የምባል እዚህ ማታ እንፈልግም ብሎ እዛን ሰዓት የጂች ልቦ የምትባል የኢሚግሬሽን ኦፊሰር ነበረች። እሷ ነች እዛ ዜና ወጣችሁ ሊል አድርገው ምንም ሳናቅ ቆሞ ቀረ። እንደገና ደግሞ ዛሬ አንድ አመት በፊትም እንደዚህ ሁለት አመትም ዛሬ ወደ ትዌንቲ ትዌልቭ ላይ እንደዚህ ተነሳ። አርበን ረፊጂዎች ከዚህ መውጣት አለባቸው የተባለ ውጣ በተባለበት ሰዓት እኛ ምንም እንትን የምለው የለም። ከዛ በፊት ከስድስት አመት በፊት ስድስት አመት በፊትም ያው ስደተኞች አርበን ኤሪያን የሚኖሩት ስደተኞች ሌጋሊ

ክላስ ወ የሚባል ፍቃድም ደግሞ ስደተኛ በህግ በኬንያ ህግ መሰረት እንፈቀዳለን። እሱንም እሱን አውጥታችሁ ማስራት ትችላላችሁ። ያን ተስፋ ሲሰጡ ደግሞ እኛ ያለችን ነገር መቼም ሰርቫይቭ ለማድረግ እንግዲህ ከሰው የምንጠብቀው ነገር ስለሌለ ሀያ አመት ያው በራሳችንን ነው የምንኖረው። ከዩ የምንፈልገውን ለም ከኬንያ መንግስት የምንፈልገው ለም እኛ ሴልተሩን ብቻ ነው የምንፈልገው። ያው ፍሪ ደግሞ ሰጡን እንዲሰሩ እንድንሰራ ነበረ። ያን አገኘን። ያ ደግሞ ስፋ ዳረገ። አምስት አመት ከቆየን በኋላ ስፋ ዳረገ። እኛ ቢዝነሳችን እየሰሩ ነው። የዛሬ ሁለት አመት አካባቢ ላይ ያው ተነሳ የና ገቨርንመንት በዚህ በቴሮሪስት ምክንያት ተነስቶ እነሱ ናቸው ከተማ ውስጥ ያሉት አርባ ንስጆች ናቸው በእነሱ ቴሮሪስት መጥተው የሚያጠቃል ና ይውጡ አለ። እንደገና ንጂዎች እና ዩናይት ኔሽንስ ሄዶ ከሰራቸው ፍርድ ቤት ከዛ ፈረደ አይ ፈቅዳችሁላቸዋል እንዲሰሩ ቢዝነስ መንቴን አድርገው ልጆቻቸው እየተማሩ ነው ኑሯቸውን ስለምኖሩ እነዚህ ህዝብ ማፈናቀል የለባቸውም ብሎ ፍርድ ቤት ፈረደባቸው። ዛሬ ከሁለት አመት ወዲህ ነው። ማን ላይ ነው የፈረደው ፍርድ ቤቱ መንግስት ላይ ነው ፈረደ። ትክክለኛ ያላችሁ ብሎ መንግስት ላይ ፈረደ እና ለእኛ ፈረደለ በተሰጣቸው ፍቃድ መሰረት ኑሯቸውን መስርተው ግብር እየከፈሉ መኖራቸውን ስደተኛው ተናግረዋል። ከዚያ ወዲህ ግን መንግስቱ የፍርድ ቤቱን ውሳኔና ትእዛዝ እየጣሰ የራሱን ደንቦች ሲያወጣ፣ እርምጃዎችን ሲወስድ መቆየቱንና በጸጥታ ሰበብም የሰሞኑን አፈሳ መጀመሩን ስደተኛው ገልጸዋል። አፈሳው ከአስር ቀናት ለዘለቀ ጊዜ ተካሂዷል። የታሰሩና በኃይል እንዲመለሱ የተደረጉ ሶማሊያውያንና ኢትዮጵያውያን ስደተኞች መኖራቸውም ተገልጿል። ሰሞኑን ሁኔታው ጋብ ያለ ይመስላል ቢባልም ያነጋገርኳቸው እኚህ ስደተኛ የዛሬን ሁኔታ አስመልክቶ ማምሻውን የነገሩኝ እስራቱ አሁንም እንደቀጠለ መሆኑን ነው። ያው በአሁኑ ሰዓት ስደተኛ ያው እንደ ስደተኝነት መብቱ ተጠብቆ ሳይሆን ያለው ያው ገንዘብ ያለው ገንዘቡን እያወጣ የሌለውም እየታሰረ በስቃይ ነው ያለው። ይሄ ነው ማለት የሚቻል ነገር የለም። አሁን ከጊዜ ወደ ጊዜ ይሻላል የሚባለውም ነገር እየተሻለ አይደለም። የተባበሩ መንግስታትን መጥተው አንዳንድ ነገር ያደረጋሉ ብሎ እንትን ይባላል። እነዚህ የተባበሩ መንግስታትም ይህን አንዳንድ ጊዜ ሲጠየቅ ሎወሮች የሉም እንትን አይሉም እንመጣለን እንከታተላለን ይላሉ፣ ግን ያው ንጌዎችም ምኖችም ምንም ተከታትሎ የሚያደርጉት ነገር የለም። ሲሄዱ ሲጠይቋቸው እንፈታለን ቀን ስጡን ይላሉ፣ ግን ተመልሰው ሲሄዱ ሰዎቹም አይፈጡም። ሌጋል ወረቀት ያላቸውም ዩንም ወረቀት ያላቸው ሁሉም እዛ ሰፈር እያደረጉ ነው። አይደው ነው እንግዲህ ምን እንደሚናረግ እየተካሄደ ያለው ገብተው መፈትሾችም ገብቶ እየተፈተሹ ነው። የተለያዩ ኤሪያ ውስጥ ገብቶ ፈትሸዋል። ገብቶ ፈትሾ ሁ ወረቀትን ብኖር ያው ወረቀትን ብኖር ገንዘብ እንፈልጋሉ ገንዘብ ነው የምሉ እንደ ካልክ ደግሞ ወረቀትን ብታሳያቸው ያው ከዛ ተጣርተህ ትወጣለህ ይባላል። ወደዛ እንትን ደግሞ ማንም ማሄድ አይፈልግም። ይጣራል ተብሎ ብዙ ነገር ማድረግ ስለማትችል ሰው ያለውን ያለውን በቃ ያው ከፊት ዛሬ የታሰሩ ሰዎች አሉ አሉ በብዛት የማውቃቸው ራሱ አሉ። በገንዘብም ሰጥቶ የወጡ ሰዎች አሉ፣ ማለት ጉዳያቸው ሳይታይ ገንዘብ ብቻ ሰጥቶ የወጡ ማለት ነው። ምንም ጉዳይ የምታይ ነገር የለም። በቃ አይዲ ትባላለ አይዲ ካለ አይዲ መኖሩም ካወቁ ገንዘብ አምጣ ያወል ሲላል ልጣል ወደምጣፈበት ስክሪን ወደምደረግበት ደ ስክሪን ተደርገ ትወጣለ ብለ ምትን የሚሉ ከዛ እስክሪን የምደረግበት ቦታ ደግሞ ጥሩ ስላልሆነ ማንም ለዛ ፈቃደኛ ይሆንን፣ የግዴታ በገንዘብ ተደራድረ ነው የምትወጣ። እኒህ ስደተኛ ይህንን ችግር የስደተኞችና የጸጥታ ችግር ነው ብለው እንደማያምኑ ተናግረዋል ይልቅ የፖለቲካ ሊሆን ይችላል ነው የሚሉት በራሴ ኦብዘርቭ የሚያደርገው ይሄ ፖለቲካ ልንትን ነው እንጂ ምንም አንድ ፐርሰንት ይሄ ለዚህ ነው የሚባለው ነገር አንደኛ እነዚህ ሰዎች ሁለቱ መሪዎች በኢንተርናሽናል ክሪሚናል ኮርት ላይ ኬዝ አላቸው ይሄ ኬዝ ደግሞ ከእነሱ ላይ እንዲወርድ ይፈልጋሉ እና በኤኒ ሚንስ በተገኘው ሚንስ ሁሉ እነዚህ ሰበቦችን በማፍጠር የዓለም ነጠችን በማሰብ ከዓለም ላይ አንድን በማግኘት ሁለተኛም ደግሞ የእነሱን ኬዝ ኤክስቴንድ እንዲደረግላቸው እነዚህ በተለያዩ ጊዜያቶች የሚፈጥሩት ነገር እንጂ መጡን ለማናገር ለመናገር አይመስልም። ይዛትዝ ማይ ፐርሰናል ኦፒኒን። ከዚያ በተረፈ ግን የኬንያን ህዝብ ልዩ ብለው የጠሩት ስደተኛ እስካሁንም እዚያ ያሉት በህዝቡ ድጋፍ መሆኑን ገልጸው ከመንግስቱ አካላትና ከጸጥታ ኃይሎች የሚፈጸሙባቸው በደሎች የበረቱ ከግለሰቦች ጥቅምና የገንዘብ ፍላጎት ጋርም የተያያዙ መሆናቸውን በአጽንኦት አመልክተዋል። ስለ ሁኔታው የተባበሩ መንግስታት ድርጅት የያዘው ጥረት ምን እንደሚመስል የጠየኳቸው ናይሮቢ የሚገኘው የስደተኞች ጉዳይ ከፍተኛ ኮሚሽነር ጽህፈት ቤት ቃል አቀባይ ኤማኑኤል ኒያቤራ ከኬንያ መንግስት ጋር እየመከሩ መሆኑን ገልጸውልኛል። ለአሁኑ መናገር የምችለው ከኬንያ መንግስት ጋር አብረን መስራታችንንና የምንነጋገረውም ስለ አንድ ነገር መሆኑን ለማረጋገጥ የሚያስችል ውይይት ላይ መሆናችንን ነው። በአሁኑ ጊዜም በጋራ የደረሱበትን ድምዳሜ አስመልክቶ የተናገሩት ቃል አቀባዩ ኒያቤራ በተለይ የሶማሊያን ስደተኞች በሚመለከት ያላቸውን ሐሳብ ገልጸዋል። የምንነጋገረው ስለ ኬንያ፣ ሶማሊያና ዩኤንችሲአር ነው። አሁን እንደ መፍትሄ የደረስንበት ሁኔታ በፈቃደኝነት ላይ የተመሰረተ መመለስን ነው። መመለስ የማይፈልጉ ቢኖሩ ምን እንደሚደረግ ስደተኞቹ ይደርሱብናል ስለሚሏቸው የመብቶች ረገጣዎች ብዙ ዝርዝሮችን መናገር ያልፈለጉት የዩኤንኤችሲአር የኬንያ ቢሮ ቃል አቀባይ በሮቻቸው ግን እንደሚባለው ሳይሆን ሁልጊዜም ክፍት መሆናቸውን ተናግረዋል። የተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር ባለፈው አርብ ባወጣው መግለጫ ኬንያ ውስጥ የሚታየው የስደተኞች ሁኔታ በእጅጉ እንደሚያሳስበውና እንደሚረብሸው ተናግሮ እንደነበር ይታወሳል። የኬንያን ፖሊስ ኮሚሽን፣ የፕሬዝደንቱንና የምክትል ፕሬዝደንቱን ጽህፈት ቤቶች እንዲሁም ሌሎች አካላትን በማነጋገር ጥረታችን እንገፋለን። የምንደርስባቸውንም ለእናንተ እናደርሳለን። ለአሜሪካ ድምፅ ራዲዮ፣ ሶሎሞን አባተ ነኝ ዋሽንግተን። የዓለም ዜናውንና የዜና ትንታኔዎችን አደመጥን። ወደ እናንተው አስተያየቶች እንሸጋገርና በነጻው ስልክ 2022059942 የውስጥ መስመር 14 ከላካችሁን ልመካከል ለሰዓቱ ያዝናቸውን እናሰማችሁ። ሃሎ ቪኦኤ፣ በመጀመሪያ የከበረ ሰላምታዬን አቀርባለሁ እንኳን አደረሳችሁ። መልእክቴን ለማስተላለፍ ነው። መልአኩ ሚሻ ነኝ። ለክርስትና እምነት ተከታዮች ኢትዮጵያኖች እንዲሁም በመላው ዓለም በሀገር ውስጥም በውጭም ላላችሁ ኢትዮጵያን ወገኖቼና የክርስትና እምነት ተከታዮች ሁሉ እንኳን ለጌታችን ኢየሱስ ክርስቶስ ትንሣኤ በዓል አደረሳችሁ እያልኩኝ ይህን መልእክቴን ሳስተላልፍ የእስር ቤት ፍትህ አጥታችሁ በመሰቃየት ላይ የምትገኙ ወገኖቼን እንዲሁ እግዚአብሔር በቸርነቱ ዋስ ጠበቃለኝ ታይሆን እንዲያስፈታችሁ ባልጋ ቁራኛ የምትማቅቁ አሳካሚ ጠያቂ ዘመድ የላችሁ ወገኖቻችን ሁሉ በቸርነቱ ምሕረትን እንዲልክላችሁ እንዲሁም ጧሪ ቀባሪ የላችሁ አካለ ስንኩላና እና ቀመ ደካሞች አረጋያኖች እንዲሁም እናት አባት የሌላችሁ የጎዳና ተዳራሪዎችን በለ ጉርስ እንዲጎበኛችሁ አምላካችን ቅዱስ ፍቃዱ ይሁን። በዓሉ የሰላም የደስታ፣ የበጽግና ይሁን። ሀገራችን ኢትዮጵያን ትንሳዋን ጎብኝቶ እኛም ከስደት እስራኤላኖችን እንደ ተበሰበ እኛን ኢትዮጵያኖችን ሰብስበው በሀገራችን ለመኖር ያብቃል። ከኡጋንዳ ካምፓላ መላኩ ሚሳ በድጋሚ ሰላም ቆዩ። ኢትዮጵያ ኢትዮጵያና ህዝቧን እግዚአብሔር ይባርክ። ሞላው ህዝበ ክርስቲያን እንኳን ለጌታ ስቅለት በደሙ ለገዛን ሰአት ነው በሰላም አልደረሰን ቀጤ ድሎ የምፈልገው ስለ እነዚህ ሆሞሴክሱዋል ወይም ደሞ ዱሮሶዶምን ነው በእውነት ጌታ ኢየሱስ ለሁላችን ኃጢአት በመስራታችን ለሰው ልጆች ተሰቅሎልናል። እነዚህ ወንድሞቻችን እና እህቶቻችን ግብረ ሰዶም የሚፈጽሙትን ደግሞ ወደ እግዚአብሔር መንገድ ቢቀርቡ ለዓለም ደህንነትን መልካም ይመስለኛል። ና ስላደመጣቸው እኛ ያመሰግናለሁ። ለሁሉም እግዚአብሔር የሰላሙ ንጉስ ሰላሙ ይስጠን፣ ልቦና ይስጠን፣ አስተዋይ አእምሮ ይስጠን። ጠናስትልኝ የዘወትር አድማጫችሁ ነኝ። ማዛ እባላለሁ። ከቦስተን ነው የምደውለው። የሰሞኑ አነጋጋሪ የእነዚህ የሆሞሴክሽዋል ጉዳይ ለምን ተናገራችሁ፣ ለምን አስተያየት ተሰጠ የሚሉትን እንኳን ሀሳብ አልጋራም? ካልተነጋገርን እንዴት ይሆናል? ይሄ ነገር ስትሰደደ እግዚአብሔርን ፈርተን ከቁጣው ለመዳን መነጋገር፣ አገራችንን ማዳን በደርግ እኮ ወጥተናል። ለልጆቻችን የቪዲዮና መጽሔት የባለጌን እንትን መጣብን ብለን እናቶች ሰልፍ ወጥተናል። ያን ለመከላከል ሱቆቹን መንግስት እንዲከታተልልን። ልጆች አዳፕሽን አድርገው ይዘው የሚመጡት እነሱ ናቸው። ዝም ብለን እናያለን እና ይሄ ንግግር ማድረጋችሁ መጥፎ አይደለም። እግዚአብሔር ይስጥልኝ ስለተሰጠኝ እድል። አስተያየት የላካችሁልን ሁሉ እናመሰግናለን። በተለይ በዚህ በተመሳሳይ ጾታ ጉዳይ ከሁለቱም ወገን አስተያየት እያገኘን ነው። መነጋገር በአጠቃላይ ደግሞ ክፋት የለውም። የላካችሁልን በሙሉ እናመሰግናለን። ስልካችን 2022059942 የውስጥ መስመር 14 ነው። አስተያየት መስጠታችሁን ቀጥሉ። በኢሜይል ነው የምትጠቀመው እኔ አልጽፍም ካላችሁ ደግሞ አድራሻችን ሆርን አት ቪኦኤ ኒውስ ዳት ካም ነው። መልካም ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። ትንሽ የሙዚቃ እረፍት እናድርግ። ጥሩ ሀሳብ ነው። ከዚያ በፊት ግን ለአንተ ለወንድሜ ያንድ ጥያቄ አለኝ። ይኸውም ትናንት እሑድ ከንጉሴ አክሊሉ ጋር ማምሸቴን። ሰርቀሽ ወሰድሽው። ነቅተህብኛል። ከራዲዮ መጽሔት ነጥቃችሁ ወሰነ። በደምብ ስለ ቅዳሜ ስውር ስለ ጸሎቷ ሀሙስ እያወጋን እያዜመልን ከመስታወት አድማጮች ጋር አምሽቷ። ውሸት ምን ያደርጋል። ንጉሴ እንደዛ ነው። ዛሬ ደግሞ አዲሱ ማዕዶት ነው። ሰኞ ስለ ማዕዶት አንተ ልጠይቅ። ያው እኔም ተረድቻለሁ ከሱም ሆነ ከሌሎች ሊቃውን ማዕዶት ማለት ሽግግር ማለት ነው። ቆንጂት በጃንሆይ ዘመነ መንግስት የፋሲካ ማግስት ሰኞ፣ ዛሬ ስራ የለም መስሪያ ቤት ሁሉ ዝግ ነበር እንደ አመት በዓል። ሽግግር ማለት እንግዲህ ምንድን ነው? ከባርነት ወደ ነጻነት ትላለች ቤተ ክርስቲያን ከዲያብሎስ መታሰር ነጻ ወደ መውጣት በክርስቶስ ትንሣኤ። ከዛ ደግሞ ከሁለት ወር ጾም ወደ ሁለት ወር የፍስክ በዓል ሮብ አርብ የለም እንግዲህ፣ አንድ ሁለት ወር የምስራች ሽግግር ማለት ነው ማለት ነው። ተሸጋገርን ወደዛ። በዚህ ላይ ደግሞ ፉት ፉትም የለችም በዚህ በሁለት ወር። አሁን ደግሞ ሁሉም እንዳቅሙ ፉትፉት የሚልበት ነው። ሁለት ወር ሙሉ ሁለት ወር ሙሉ ሙዚቃ አልነበረም ድሮ ኢትዮጵያ ሬዲዮ እንደምታስታውሽው፣ ከዛ ሙዚቃና ሽግግር ነው። እና ንጉሴችንም ነግሮኛል፣ ለአውደ አመቱ አንድ ሙዚቃ አዘጋጅቻለሁ። አውደ አመት ስለሆነ ቻላቸው አሸናፊ የተሰኘ ወጣት አውደ አመት ይላል ከዋዜማ ጀምሮ

ቻላቸው አሸናፊ ነበረ ስለ አውድ ዓመት ያቀነቀነልን እናመሰግናለን ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው ከምሽቱ ልክ 2 ሰዓት ከ31 ደቂቃ ሆኗል ከሁለተኛው አጋማሽ ቀዳሚው ዝግጅት ሰሎሞን ክፍሌ እያዘጋጀ የሚቀርበው ሳምንታዊው የስፖርት ፕሮግራም ነው እንደምን አምሽታችሁልኛል የተከበራችሁ አድማጮቼ በዓለም ስመጥር ከሆኑ የረጅም ርቀት ሩጫ ውድድሮች አንዱ የሆነው የቦስተን ማራቶን 118ኛው ዛሬ ተካሂዷል። ባለፈው ዓመት ሁለት የአሸባሪ ቦምቦች ውድድሩ ማብቂያ አካባቢ ፈንድተው ሦስት ሰዎች መሞታቸውና ከ260 በላይ መቁሰላቸው ይታወቃል። በዚያ ጥቃት ሳቢያ ግን የተወዳዳሪዎች ቁጥር አልቀነሰም። እንዲያውም ባለፈው ዓመት 27000 ሯጮች ሲሳተፉ፣ በዛሬ ውድድር የተካፈሉ 36000 ደርሰዋል። አዘጋጆቹ የጸጥታ ጥበቃውን በከፍተኛ ደረጃ ያጠናከሩ ሲሆን ብዙ ሺህ ፖሊሶችና በርካታ መቶ የብሔራዊ ዘቦች ተሰልፈዋል። በቅድሚያ የሮጡት ሴቶቹ ሲሆኑ የ2013ቱ ሻምፒዮን ኬንያዊቷ ሪታ ጅፕቱ ዛሬም ለመድገም እንደ ፎከረችው ሆኖላታል። ተከታዮቿን የኢትዮጵያ አትሌቶች በብዙ ርቀት ጥላ በአንደኝነት ስትጨርስ ያስመዘገበችው ጊዜ 2 ሰዓት 18 ደቂቃ ከ57 ሴኮንድ ነው። ለሦስተኛ ጊዜ የቦስተን ማራቶን አሸናፊዋ ዋንጫውንና የገንዘብ ሽልማት አግኝታለች። ጂፕቱ በማሸነፏ የተሰማትን ደስታም ገልጻለች። ላመሰግን ፈልጋለሁ እንደገና ቦስተን በመምጣቴ እንደ ኬንያዊ እዚህ ለመሮጥ እድል በማግኘቴና ለተደረገልኝ ማበረታታት እግዚአብሔር ይስጥልኝ ለማሸነፍ ነበር የመጣሁት። የሴቶቹን የሁለተኛና ሦስተኝነት ስፍራ ተከታትለው በመግባት የወሰዱት የኢትዮጵያ አትሌቶች ናቸው። ብዙነሽ ደባ ሁለተኛ፣ ማሬ ዲባባ ሦስተኛ ሆነዋል። መሰለች መልካሙ አምስተኛ። ጥሩ ውጤት ነው። በወንዶቹም እንዲሁ ባለፈው ዓመት ያሸነፈውን ኢትዮጵያዊ ሌሊሳ ደሲሳን ጨምሮ ያኔ እርሱን ተከትለው የገቡ ስድስቱ አትሌቶች ተሳትፈዋል። በአንደኝነት ብቻውን ለረጅም ርቀት ሮጦ በመጨረሻ ያሸነፈው ግን በትውልድ ኤርትራዊ ለዩኤስ አሜሪካ የሚሮጠው ሜብ ክፍለ ጊዚ ነው። ሜብ ክፍለ ጊዚ ውድድሩን ካሸነፈ በኋላ ለጋዜጠኞች ሲናገር እንዲህ ነበር ያለው። ፈጽሞ ተስፋ አልቆረጥኩም። ቀድመውኝ የሮጡትን አራት አትሌቶች አለፍኳቸው። የተቻለኝን ሁሉ አድርጌ ለማሸነፍ ነበር ዓላማዬ። ሁልጊዜም ጥረቴ ድል ለማድረግ ነው። ሜብ የኒውዮርክ ማራቶን አሸናፊም እንደነበር ይታወሳል። ዛሬ ቀድሞ ሲገባ ያስመዘገበው ጊዜ 2 ሰዓት 8 ደቂቃ ከ27 ሴኮንድ ነው። አንድ አሜሪካዊ ከ1984 ወዲህ በቦስተን ማራቶን ሲያሸንፍ ሜብ ክፍለ ጊዜ የመጀመሪያው መሆኑ ነው። በዛሬው ውድድር ባለፈው ዓመት መሮጥ ጀምረው በቦምቦቹ ፍንዳታ ምክንያት አቋርጠው የወጡ ብዙ ሺህ ሰዎች እንዲሳተፉ ተጋብዘዋል። በጠቅላላው በዚህ በዛሬው የቦስተን ማራቶን ከፍተኛውን ስፍራ ወስደው ላሸነፉ ሯጮች 8000 ዶላር ሽልማት ይሰጣል። ወደ እግር ኳሱ ስፖርት ዜና በቅድሚያ ወደ አዲስ አበባ እንጓዛለን። የኢትዮጵያ ፕሪሚየር ሊግ ሊጠናቀቅ እየተቃረበ መሆኑን ከተባባሪ አዘጋጆች አንዱ ከገዛኸኝ ጽዮን መስቀል ተረድቻለሁ። መቀጠል ትችላለህ ገዛ። የሁለተኛ ዙር ሁለተኛ ሳምንት ጨዋታ በአዲስ አበባና በክልል ከተሞች ተካሂደዋል። እዚህ በአዲስ አበባ ስታዲየም ደደቢትና ሲዳማ ቡና አንድ ለአንድ አቻ ሲለያዩ፣ ለደደቢት ሳሙኤል ጋንሳ ለሲዳማ ቡና ደግሞ ቢኒያም ደምሴ ጎሎቹን አስቆጥረዋል። በደቡብ ክልል በቦዲቲ ከተማ ላይ ቅዱስ ጊዮርጊስ ወላይታ ዲቻን ሁለት ለባዶ በማሸነፍ መሪነቱን አጠናክሯል። ለጊዮርጊስ ጎሎቹን ያስቆጠሩት ፍጹም ገብረ ማርያም ና ኡመዱ ቡክሪ ናቸው። ኢትዮጵያ ቡና ወደ ሀዋሳ ከተማ ምርቶ ከሀዋሳ ከነማ ጋር አቻ በመለያየት አንድ ለአንድ ማለት ነው ነጥብ ተጋርቶ ተመልሷል። ጎንደር ላይ ዳሸን ቢራና ሙገር ሲሚንቶ ያለ ግብ ተለያይተው እኩል ነጥብ ተጋርተዋል። የደረጃ ሰንጠረዡን ቅዱስ ጊዮርጊስ ልዩነቱን አስፍቶ በአርባ ሁለት ነጥብ ይመራል። የውድድር አመቱን በጥንቃቄ የጀመረው ቅዱስ ጊዮርጊስ ተከታዮቹን ኢትዮጵያ ቡናና ኢትዮጵያ ንግድ ባንክን በአስር ና አስራ ሰባት ነጥብ በልጦ መቀጠሉ የአመቱን ሻምፒዮና ለመጨበጥ የተሻለ እድል አመቻችቷል። የተወዳጁን የእንግሊዙን ፕሪምየር ሊግ ዜና በአጭሩ ያጠናቀረው ደግሞ ተፈራ ግርማ ነው። አመሰግናለሁ ሰለሞን። ሊጠናቀቅ ሶስት ዙር ብቻ የቀረው የእንግሊዝ ፕሪምየር ሊግ የዘንድሮ አሸናፊውን ከሊቨርፑል ያገኘ ይመስላል አንገት ለአንገት ተያይዘው ያሉት ሊቨርፑል፣ ቼልሲና ማንቸስተር ሲቲ ባሳለፍነው ሳምንት ባደረጓቸው ጨዋታዎች ባልተጠበቀ ሁኔታ ማንቸስተር ሲቲ ከሰንደርላንድ አቻላቻ ወጥቶና በተለይም በሜዳው በአሰልጣኝ ሆዜ ሞሪኒዮ የተመራ ለሰባ ሰባት ጨዋታዎች ተሸንፎ የማያውቀው ቼልሲ በዚሁ ሰንደርላንድ ሁለት ለአንድ ተሸንፎ ሊቨርፑል ብቻ ሶስት ነጥቦችን በመያዝ የሰንጠረዥ መሪነቱን በአምስት ነጥብ እንዲያሰፋ አስችለውታል። በአምስተኛ ደረጃ ሳለ ጀምሮ ያለፉት 12 ጨዋታዎችን በማሸነፍ ከዚህ በፊት በመፈራረቅ በአንደኝነት ሊጉን ሲመሩት የቆዩትን አርሴናል ቼልሲና ማንቸስተር ሲቲን በማለፍ አንደኛ ደረጃ ላይ የሚገኘው ሊቨርፑል በመጪው ሳምንት ቼልሲን በሜዳው ካሸነፈና በመቀጠልም ክሪስታል ፓላስን ከሜዳ ውጭ ካሸነፈ ለ24 ዓመት ሲጾም የቆየውም ጾም ፈጥቶ የፕሪምየር ሊግ ቻምፒዮን ይሆናል። የባለፈው ዓመት የሊቨርፑል እጣ የደረሰው የሚመስለው ማንቸስተር ዩናይትድ ደግሞ ከኤቨርተን ጋር ትላንት ባደረገው ጨዋታ አሳማኝ በሆነ ሁለት ለባዶ ውጤት ተሸንፎ የሚቀጥለው ዓመት በአውሮፓ ከፍተኛ ቦታ የሚሰጠውን የቻምፒየንስ ሊግና የዚሁ ውድድር ታናሽ ወንድም ተብሎ የሚጠራውን ዩሮፓ ከፕ ውስጥ የመሳተፍ እድሉን አጥቷል። የፕሪምየር ሊግ ደጋፊዎች በቅርብ ዓመታት አይተዋቸው ካለፉት የዋንጫ ፍልሚያዎች ሁሉ ይህ አስደናቂ ነው የሚባለው አመት ለዋንጫ ብቻ ሳይሆን ከሊጉ ወደ ሁለተኛ ዲቪዥን ላለመውረድ በሰንጠረዡ መጨረሻ ላይም እየተካሄዱ ያሉት ፍልሚያዎች እስከ መጨረሻው ቀን ድረስ ይገፋሉ ተብሎ ይጠበቃል። በዚሁ ክልል የሚገኙትን ስምንት ቡድኖች የሚለዩአቸው ስምንት ነጥቦች ብቻ በመሆናቸው ሶስት ዙር የሚቀረው ይህ የፕሪምየር ሊግ ዓመት ገና ብዙ ታሪኮችን ትቶ የሚሄድ ይመስላል። አመሰግናለሁ ተፌ። በሳምንቱ መጨረሻ በስፔን ላሊጋ ለሻምፒዮና የሚደረገው ፉክክር ተፋፍሞ ቀጥሏል። ያለፉትን አምስት ዓመታት ሪያል ማድሪድ እና ባርሴሎና ብቻቸውን የተፋለሙበት የስፔን ላሊጋ ዘንድሮ የሀያላኑ ፉክክር ከፍ ብሎ ሦስት ቡድኖች ሆነዋል። በሪያል ማድሪድና ባርሴሎና መካከል ጣልቃ ገብቶ አስገራሚ ፉክክር እያሳየ ያለው አትሌቲኮ ማድሪድ በዚህ ሳምንትም ተጋጣሚውን ሁለት ለዜሮ አስተናግዶ መሪነቱን በ85 ነጥብ አጠናክሮ ቀጥሏል። ባርሴሎና አትሌቲኮ ቢልባውን ሁለት ለአንድ አሸንፎ ደረጃውን አሻሽሏል። በ81 ነጥብ ሁለተኛ ስፍራ ላይ ይገኛል። ሪያል ማድሪድ አንድ ተከታታይ ጨዋታ እየቀረው በ79 3ኛ ነው። ኮከብ ግባግቢነቱን ክሪስቲያኖ ሮናልዶ በስምንት ጐል ይመራል። ፉክክሩ ግን ተፋፍሟል። በመጨረሻ ማድማጮች እንደገና ወደ አዲስ አበባ መልሳቸዋለሁ። ገዛኝ ጽዮን መስቀል ዜና እረፍት። በመልካም ተግባራቸው የሚታወሱት የአቶ ድነቃቸው ባለቤት ወይዘሮ በዛ ብሽተክ ማርያም ባለፈው ሳምንት አጋማሽ በሰማኒያ አራት አመት እድሜያቸው አርፈዋል። የአምሳ አመት እድሜ ያለው ልጃቸው ስንታየው ድነቃቸው በእናቱ ሞት በደረሰበት ድንጋጤ ወድቆ ሆስፒታል ቢወሰድም ህይወቱ ሊተርፍ አልቻለም። የእናትና ልጅ ቀብር ስነ ስርአት ከትናንት በስቲያ ቅዳሜ አዲስ አበባ ውስጥ በቦሌ ሚካኤል ቤተ ክርስቲያን ተፈጽሟል። በቀብር ስነ ስርአቱ ላይ በተነበበው የህይወት ታሪክ እንደ ተገለጸው ወይዘሮ በዛብሽ ከሟች ባለቤታቸው አቶ ይድነቃቸው ተሰማ ጋር በነበራቸው የአርባ ሶስት አመት የትዳር ህይወት ሁለት ሴቶችና ዘጠኝ ወንዶች በአጠቃላይ አስራ አንድ ልጆችን አፍርተዋል። አቶ ይድነቃቸው ካረፉ ሀያ ሰባት ዓመት ሆኗቸዋል። አድማጮች፣ ቪኦኤ ስፖርት የአቶ ይድነቃቸው ተሰማ ቤተሰብ ላይ ለደረሰው ድርብ ሐዘን መጽናናቱን ይመኛል። በዚሁ ላብቃ አድማጮቼ፣ ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰለሞን ክፍሌ ነኝ። ሰላም፣ ደህና ቆዩ። ቀጣዩ አፍሪቃ ነክ ርዕሶች ይሆናል። የዓለም ባንክና ዓለም አቀፍ የገንዘብ ድርጅት በመተባበር ካለፈው አርብ አንስቶ ባካሄዱት ጉባኤ መሰረት ባለፈው ቅዳሜ የአፍሪቃ የእርሻ ምርት ከፍ እንዲል ስለሚያስፈልጉት ነጥቦች ውይይት ተደርጓል። ከተወያዩባቸው ነጥቦች መካከል በአፍሪቃ የእርሻ ስራ በወንዶችና በሴቶች መካከል ያለውን ክፍተት ማጥበብ የእርሻ ምርትን ለማሻሻል የገንዘብ ቁጠባና ዋስትና አስፈላጊነትና የኤክስቴንሽን አገልግሎት የበለጠ ውጤታማ እንዲሆን ማድረግ የሚሉት ይገኙባቸዋል። የአፍሪካ ነክ ርዕሶች አዘጋጅና አቅራቢ አዳነች ሰሃዬ በስፍራው ተገኝታ ያጠናቀረችው ዘገባ ቀጥሎ ይቀርባል። በመጀመሪያ ደረጃ ማህበር ወይንዬ ስራው ምንድን ነው? ከኢትዮጵያ ኦርቶዶክስ ቤተክርስቲያን ጋር ያለው ግንኙነት ምንድን ነው? ማህበራዊ ንያ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥላ ስር ያለ ማህበር ነው። ሀያ ሰባት አስራ ዘጠኝ ሰማንያ ሰባት ዓመተ ምህረት ነው የተመሰረተው። አላማውም ገዳማትን ማስከፈት፣ አብያተ ክርስቲያናትን ማሳነጭ፣ ወንጌልን ማስፋፋት፣ የተደበቁ ታሪኮችን ይፋ ማውጣትና ማንኛውንም መንፈሳዊ ስራ መስራት ነው። በእስር ቤት ያሉትን፣ በሆስፒታል ያሉትን መጎብኘት ነው። ኢትዮጵያ በአንድ ወቅት በሁለት ሺህ አራት በነፍ አቆጣጠር በረሀብ ችግር ላይ ማህበሩ ባደረገው አስተዋጽኦ ከዩናይትድ ኔሽን ወርልድ ፉድ ፕሮግራም ኤክስ ዳይሬክተር ጀምስ ቲ ሞሪስ የምስጋና የምስክር ወረቀት ተሰጥቶታል እና መንፈሳዊ የሆኑትን ስራዎችንም ሰብአዊ የሆኑትንም ስራዎችንም የሚሰራ ማህበር ከኢትዮጵያ ኦርቶዶክስ ቤተ ክርስቲያን አመራር ጋር ግንኙነት የለውም ወይም ደግሞ እኛ አናውቃቸውም የሚል አይነት አነጋገር ሰምተን ነበርና እዛ ላይ ያሉት አመለካከት አሁን አናቃቸውም ማለት አይችሉም። እኛ አሁን እኔ በተለያየ የቤተክርስቲያን ኃላፊነት ራሳቸው አሁን እነዚህ አናቃቸውም የሚሉ ሰዎች መርጠውን ሰርተናል። ለምሳሌ አቡነ ማቴዎስ ጸሐፊ አድርገው የሾሙበት ደብዳቤ አለ። በኮሚቴ ደረጃ አቡነ ስጢፋኖስ ሊቀመንበር አድርገው አቡነ ስጢፋኖስ ጸሐፊ አድርገው እንደገና የስጢፋኖስ ስብከተ ወንጌል ኃላፊ ሆኜ የስጢፋኖስ ልማት ኮሚቴ ሰብሳቢ ሆኜ የብዙ ኮሚቴዎች የሰብሳቢነት ከጳጳሳት የሰጡን ደብዳቤዎች አሉ። በርካታ ምስክር ወረቀቶች አሉ። ከአርባ ያላነሱ ማህበሩ የያዛቸው የምስክር ወረቀቶች አሉ። አሁን እንኳን ጥር ላይ ሶስት አብያተ ክርስቲያናትን ከሶስት ሊቃነ ጳጳሳት የቅዱስ ሲኖዶስ አባል ከሆኑት ጋር ነው የተመረቀው። ለምሳሌ ደጋን ቅዱስ ጊዮርጊስን ብፁዕ አቡነ አትናቴዎስ ናቸው የነበሩት። ልዩ ተሸላሚም ማህበረ ወይኒዬነ የምስክር ወረቀትም ምስጋናም ተሰጥቶታል። ሰሜን ወሎ ላይ ብፁዕ አቡነ ቄርሎስ ናቸው ጥር ሀያ እንዲሁም ደግሞ ባህር ዳር ዙሪያ ላይ ብፁዕ አቡነ ማርቆስ። እነዚህ እንግዲህ የቤተክርስቲያን ትልልቅ ቦታ ላይ ያለው አባቶች ናቸው እና ይሄ የመጣው እኔ መጋቢት አስር የተሰረቀውን ብራና ለውጭ ስልሳ ሚሊዮን ብር ሊሸጥ የነበረውን ከኮማንደር አስፋውሰን ጋር በመሆን እኔና ትግስት የተባለችው ጓደኛችን ተባብረን ካስያዝነ በኋላ ይሄን ማስያዛችንን የቅርስ ክፍል ኃላፊው ቀሲስ ሰለሞን ቶልቻ ለምን እንዳስቆጣው ባይገባኝም ቁጣዎቹ ተነሳሱ። ከዛ በኋላ እንቅስቃሴዎች ተጀመሩ፣ ማህበሩን ለማገድ ማህበሩ ታግዷል። እኔንም ስራ እንዳልሰራ የሚደረጉት እንቅስቃሴዎች የመጡት ከመጋቢት አስር ወዲህ ነው። ሌቦቹም ሁለት ቃል ተናግረዋል። አንደኛው የተናገሩት ቃል ምንድን ነው? ከየትኛውም ገዳም ብራና፣ ጽላት፣ ማንኛውንም ነገር ማምጣት እንችላለን ብለዋል። በእጃቸውም ላይ ብራና አለ፣ በወርቅ የተለበጠ ጽላትም አለን ብለዋል። ይህንንም ፖሊስ ኮሚሽን ምርመራ ላይ አስመዝግቤ ፈርሜያለሁ። እነዚህ ሰዎች የትኛውም ገዳም ማምጣት እንችላለን ብለው እጃቸው ላይ ያለው ብራና የተመኩበት ቁልፍ ሰው ማን ነው? ነው አንደኛው የኔ ጥያቄ። ሁለተኛው እጃችን ረጅም ነው፣ ማንኛውንም እንቅስቃሴ ብታደርጉ በሕይወታችሁ ፍረዱ ብለውን ነው ወደዚህ ውስጥ የገባ ነው። እና ያልተያዙ ሁለት ሌቦችን መያዝ ነው የሚቀድመው እኛ እኔ ያስያዝኩትን ሰው ማዋከብ መሸለም ሲገባቸው ጭራሽ ማዋከብ ነው የተያዘው። እና የተያያዘበት ጉዳይ አለ። ይሄ ቅርስ ሲዘረፍ ሰንሰለት ያላቸው ብዙ ሰዎች እንዳሉ አውቃለሁ። ዝም ብሎ ቅርሶ አይወጣም። ከቤተ መቅደስ አንስቶ የሚሰጣቸው ሰው አለ። በአሁን ሰዓት በርካታ ቅርሶች ፎርጂት እየተቀየሩ እየተሸጡ፣ እየተሰረቁ በቅርስ አያያዝ ድክመት እየጠፉ በአይጥ እየተበሉ በምስጥ እየወደሙ ያሉበት ሁኔታ አለ። ጠንካራ ደግሞ አያያዝ የሚይዙ ብርቱ የሆኑ አባቶች ቅርስን እየጠበቁ ያለበትም ሁኔታ አለና ይህንን በእኛ ፕሬስ ጋዜጣ ላይ መጋቢት ካወጣው በኋላ በዛን ሁለት የቅርስ ክፍል ኃላፊ ደውሎ ማስፈራሪያ ቤተ ክህነት ትከስሃለች፣ በአንድ ደብዳቤ ስራህን እናስቆማለን፣ ምንም እንዳትሰራ እናደርግሃለን። ቤተ ክርስቲያነትን ማንኪያ የጠፋባት ያክል አልመሰላትም ብለህ ተናግረሃል የሚል ተጀመረ። እንቅስቃሴው በዛ አይነት ሁኔታ ነው የቀጠለው እንጂ እኛ እስካሁን ስንሰራ አምናም ፊልሙን ስናስመርቅ ለቅዱስ ሲኖዶስም ደብዳቤ ስናስገባ የማህበራት ህብረት ጊዜያዊ አስተባባሪ ኮሚቴ ሰብሳቢ ነው የሆኜ፣ ብፁዕ አቡነ እስኬል ሲቀበሉን ለምን እነዚህ ጥያቄዎች አልተነሱም? ለምን አሁን ግብረ ሰዶምን እንቅስቃሴ በምንቃወምበትና ህዝቡ በተነሳበት ሰዓት፣ የብራናው መሰረቅ ይፋ በሆነበት ሰዓት፣ ከመጋቢት አስር በኋላ ለምን ይሄ እንቅስቃሴ ተጀመረ ነው የእኔ ጥያቄ። ሰረቁ የተባሉ ሰዎች ይታወቃሉ ማለት ነው? አዎ አንደኛው የሰረቀው ልጅ ኢንጂነር እንደሆነ ከጅማ ዩኒቨርሲቲ በኢንጂነሪንግ እንደተመረቀ እና ማንኛውንም ነገር ማምጣት እንደሚችል ነው። ስንሄድ አውቶቡስ ተራ ነበር የተቃጠርነው። ከዛ አጠገብ የነበረውን ሲቪል ፖሊስ ወደ ሌላ ቦታ እሱን አይሆንም ብሎ ሁለታቸውም ብቻ ብሎ እኔና ትዕግስት የተባለችውን ልጅ ይዞን ነው ከአውቶቡስ ተራ አስኮ ወሰደን። ከአስኮ ከታ የሚባልበት ቡራዩ መስመር ወደ አርባ አምስት ደቂቃ ውስጥ ውስጡን አስወሰን። በጣም የሚያስፈራ አንድ ጫካ ውስጥ ያለ ቤት እዛ ወስዶን ነው ባዶ ክፍል ውስጥ ካስገባም በኋላ ከሌላ ክፍል ብራናውን ያመጣውና፣ ይህ ልጅ በጣም የተመካው ነገር አለ። በቃ እኔ ደግሞ ጋዜጣው ላይ የሰጠሁት እንቅስቃሴዎቹን ደብዳቤ ስናስገባ ለቤተ ክህነት አድንቀው ልጆቼ ይህን በመስራታቸው እግዚአብሔር ይስጣቸው ብለው ጸሎት ሊሰጡን ሲገባ ደብዳቤውን በመምራታቸው እና የተመራበትም ክፍል እንቅስቃሴው ደካማ ስለነበረ እነዚያም ሰዎች ደውለው እንደፋለን ብለው ስለዛቱ ሌቦቹም ስላመለጡና ትኩረት ስላልተሰጠበት ቤተ ክህነት ማንኪያ የጠፋባት ያክል አልመሰላትም አልኩኝ። ይህ ቃል ነው የሚበልጠው ወይንስ ሁለቱ ብራና? ይህ ቃል ነው የሚበልጠው ወይንስ እኔ ያስያዝኩት? አሁንም ሌቦቹ ያልተያዙ ሰዎች አሉ። ለህይወታችን አደጋ ነው። አይቶን ነው አንደኛው ያመለጠውና እና እነዚህን ሰዎች ተከታትሎ ማስያዝ ይገባል። ሌላው በጣም የሚያሳዝነው አቶ ብለው ነው የጻፉት። እኔ ሊቀቱ በዋን ነው ማረጌ ንሷ አቡነ አትናቴዎስ የደቡብ ወሎ ሀገረ ስብከን ሊቀ ጳጳስ፣ የቅዱስ ሲኖዶስ አባል በአቶ አቡነ ተክለሃይማኖት ስናሰራ በዘጠና ዘጠኝ ዓመተ ምህረት ነው ከወርቅ ከቀለበት ጋር ማዕረጉ የተሰጠኝ ከቤተ ክህነት የተጻፈው ግን ጋዜጣ ላይ አቶ ብሎ ነው። በጣም ያሳፍራል። ሁለተኛ እነዚህ እስረኞቹና ብራናው መጋቢት ስምንት ኦሮሚያ ተቀብሏቸው ሳለ ከአዲስ አበባ ፖሊስ ኮሚሽን ወደ ኦሮሚያ ሄደው ሳለ ከቤተ ክህነት የወጣው ጋዜጣው ላይ ግን አሁንም በፖሊስ ቁጥጥር ስር ናቸው ብራናውም እስረኞቹም ማለት ከአስራ አምስት ቀን በላይ ልዩነት አለን። ለምንድን ነው የተሳሳተ መረጃ ሊሰጥ ያስፈለገው ለህዝብ። እስከ ዛሬ ስንት ጊዜ የተሰረቁ ብራናዎች ይመጣሉ? ወንጀለኞቹን አስቀጥታ ቤተ ክርስቲያን ይሄን ያክል ወንጀለኛ አስቀጥቻለሁ ብላ ለማስተማሪያነት አቅርባ ታውቃለች ወይ? ምክንያቱም የሚመጡት ነገሮች አየር ላይ ስለሚቀሩ ማለት ነው። ባለቤት ያጣል። ፖሊስ ያመጣል፣ ለቤተ ክህነት ያስረክባል። የመጣበት ቦታ ላይ ካልተመለሰ ባለቤት ስለማይኖረው ይሄንን በማጋለጤ ነው ከፍተኛ እንቅስቃሴና ንቅናቄ የተፈጠረው። አሁን እርሶ እንግዲህ ቤተ ክርስቲያኗ ችላ ብላለች፣ በሚገባ ጥበቃ አላደረገችም፣ አልተቆረቆረችም የሚል አመለካከት ነው የሚነግሩኝ ያሉትና ለምን ይመስሎታል? እንደዛ የሆነ በእርሶ አመለካከት። አሁን እኔ አስተዳደሩ ላይ ነው አስተዳደሩ ላይ እነዚህ የሚሾሙት ሰዎች በተለያየ ቦታ ላይ የሚሾሙት ሰዎች እነማን ናቸው የሚለውን ትኩረት ሊሰጥበት ይገባል። ከዚህ በፊትም ቅድስነታቸው አዲሱ ፓትሪያሪካችን አቡነ ማትያስም ተናግሯል። የሙስና ጉዳይ ቤተ ክርስቲያን ውስጥ እጅግ በጣም የተስፋፋ ነው እና የሚሾሙትን ሰዎች በትክክል ማወቅ ያስፈልጋል። አንድ ችግርንም የሚፈጥሩና የሚያባብሱ ነው የሚኖሩትና ለእድሜ ማራዘሚያ አባቶችን በማወደት የሚሄድበት እንቅስቃሴ አለ። የአስተዳደር ችግር ነው። ቤተክርስቲያንማ ንጽሕት፣ ቅድስት፣ ልዕልት ቤተክርስቲያን ናት። ችግር የለባትም፣ እንከን የለባትም። እኔ እየተናገርኩ ያለሁት ስለ ዶግማው፣ ቀኖናው፣ ሱፊቱና ስርዓቷ ሳይሆን አስተዳደር ላይ። የቅርስ አያያዝ በጣም ችግር አለ። በርካታ ቅርሶቻችን በአሁኑ ሰዓት እየተዘረፍን ነው። ፎርጂድ እየገባ ነው። በአያያዝ ድክመት እየተበላሹ ናቸው ያሉት ለዚሁም መረጃ አለኝ። እኔ የገዳማትን ታሪክ ስለምሰራ የተለያዩ ቦታዎች ስለሚሄድ እነዚህ እድሎች አሉ። በፊልም የቀረጽኳቸው አሉ። በሰው ምስክር ማቅረብ ይቻላል። እነዚህ ትኩረት ይሰጥበት ነው መልእክቱ። በምህር ደረጀ ነጋሽ ለሰጡኝ ሰፊ ማብራሪያ በጣም አመሰግናለሁ። እግዚአብሔር አክብረልን እግዚአብሔር እኛም ሊቀ ትጉሃን እንግዲህ በሊቀ ጳጳስ የተሰጣቸው ሹመት እሳቸው እንደገለጡት ሊቀ ትጉሃን ደረጀ ነጋሽ እናመሰግናለን። በነገርሽ ላይ ቆንጅት ወረቀት እቆጥ ብዬ ባለፈው ሰኞ የተሰጠኝን የአፍሪካ ነክርሶች ርሶች መግቢያ ነው ያስነበብኩሽ። ሌላ አነበብኩና ሊቀ ትጉሃንን ይዛ በቃለች። የተነገረው ከተማሳይ ፆታ ግንኙነት ለሰልፍ ለመሳተፍ አቅደው ከነበሩት ሁለት ማህበራት አንዱ ማህበረ ወይንዬ ነውና ለመሆኑ የዚህ ማህበር ተግባርና ዓላማ አስተዋጽኦ ምንድን ነው? ብላ አዳነች ሊቀትገዋን ደረጀ ነጋሽን አናግራ የሰጧትን መልስ ነው የሰማችሁት። እናመሰግናለን። አሁን ቀጣዩ የመጨረሻው ዝግጅት ነው በሰሎሞን አባተ የሚዘጋጀው ጤና ጤና ይስጥልኝ። ከጤና ዝግጅት ቀይ ሥጋ አታብዙ፣ የበሰለውም ቢሆን የጤና ችግር ያመጣል፣ እየተባለ ብዙ ይነገራል በሥነ ምግብና በማኅበረሰብ ጤና ባለሙያዎች። ዛሬ ደግሞ አንድ ተጨማሪ ማስጠንቀቂያ ይዛለች የቪኦኤዋ ጀሲካ በርማን። በምግብ ማደራጃዎች ውስጥ እንደገና የተሠሩ ወይም የተቀማመሙ የሥጋ ምርቶችም የደንዳኔ ካንሰር ወይም ነቀርሳ ጠንቅ ሊያስከትሉ ቦ ይችላሉና፣ ልብ ይበሉ። የካሊፎርኒያ ዩኒቨርሲቲ ኬክ የጤና ትምህርት ቤት ባልደረባዋ ጄን ፊጉዬሬዶ እንዳሉት እነዚያን የሥጋ ምርቶች በሳምንት ውስጥ አምስት ጊዜና ከዚያም በላይ መብላት እንዲሁም ለደንዳኔ ካንሰር ሊያጋልጥ የሚችል የዘር መሠረት ያላቸው ሰዎች ለሕመሙ ቀድሞ መዳበርና ወደ ችግርነት መዝለቅ የሚፈጠረውን ዕድል በእጥፍ ይጨምሩታል። እነዚህ ግኝቶች መሰረት ያደረጉት ናይትሬት የሚባለውን የታሸጉ ምግቦች ማቆያ ንጥረ ነገር የጤና ውጤት ወይም ጫና ለመፈተሽ በዩናይትድ ስቴትስ፣ በካናዳ፣ በአውስትራሊያ እና በአውሮፓ በ18000 ሰዎች ላይ የተካሄዱ ጥናቶችን ነው። በጥናታችን ውስጥ ሁሉንም ለሰው ምግብነት የሚቀርቡ ምርቶችን አካተናል። የታጀሉ የደረቁ የበሰሉ የታሸጉና ብዙ ጊዜ ከገበያው የማይጠፉ የአሳ የበግ የወፍ የበሬና የአሳማ ስጋ ውጤት የሆኑ አቅርቦቶችን ትኩስና ቀዝቃዞችን ሁሉ ፈትሸናል። ሳይንቲስቶቹ በጥናታቸው ወቅት የመረመሩት የዘጠኝ ሺህ የደንዳኔ ካንሰር ችግር ያለባቸውን ሰዎችና የዘጠኝ ሺህ ደግሞ የሌለባቸውን ሰዎች የደምናሙናዎች ነው። በነገራችን ላይ የደንዳኔ ካንሰር ስርወዘር አይነቶች ሰላሳ ናቸው። ከተመረመሩት መካከል ታዲያ በየምግብ ማደራጃው በድጋሚ የተሰሩ ስጋዎችን በየቀኑ የሚመገቡ ሰዎች ለሁለት የሰፉ የካንሰር አይነቶች ለመጋለጥ ያላቸው እድል በሶስት ለአንድ እጅ የሰፋ መሆኑን ሳይንቲስቶቹ አረጋግጠዋል። ትንባሆ ማጨስ እኮ የመግደል አቅሙ እስከ ዛሬ ስናስበው ከነበረውም በእጅጉ የበረታ ነው ሲሉ የዩናይትድ ስቴትስ ጠቅላይ ሐኪም ሰርጅን ጀነራል በቅርቡ አስጠንቅቀዋል። እንዲያውም ማጤስ ከልብ ከሳንባና ከወሊድ ችግር አልፎ የተባባሱ የጤና እክሎችን እንደሚያስከትል ቢሰማም ለስኳር ህመም ለጉበት ችግርና ለደንዳኔና ሌሎችም ካንሰሮች ምክንያት እንደሚሆን አጤነዋል። የሰርጅን ጀነራሉ የ2014 ዓ.ም ሪፖርት ከሚጠቅሳቸው የትንባሆ የጤና ችግሮች መካከል ቁርጥማት፣ የደም ስሮች የተለያዩ ችግሮች፣ በወንዶች ዘንድ የተባባሰ ስንፈተ ወሲብ እንዲሁም ከደንዳኔ ከጉበትና ከሳምባ ካንሰር ችግሮች ጋር ተያይዞም የበረታ የሞት አደጋን ያካተተ ረዥም የአደጋ ማስጠንቀቂያ ዝርዝር ይዟል። ንጹህ የመጠጥ ውሃን በማዳረስ በኩል ከሰሃራ በስተደቡብ ካሉ ሀገሮች ብዙዎቹ ከሚሌኒየሙ የልማት ግቦች መዳረሻ በእጅጉ ወደ ኋላ የቀሩ ከመሆኑ ባሻገር ከእነዚያ ሀገሮች አንዱም የአካባቢ ጽዳት ግቦቹን እንደማይመታ የለንደኑ የአካባቢ ጽዳትና የሐሩር አውራጃ መድኃኒቶች ምርምርና ትምህርት ተቋም ሰሞኑን አስታውቋል። በአውሮፓውያኑ የዘመን አቆጣጠር በ2015 ዓ ም ከአንድ ዓመት በኋላ ማለት ነው። ከዓለም ሕዝብ ሁለት ሶስተኛው ማለትም ሁለት ቢሊዮን ሰው የተሻለ የጽዳት አገልግሎት ሳያገኝ እንደሚቀር የዓለም የጤና ድርጅትና የተባበሩት መንግስታት የህፃናት መርጃ ድርጅት በጋራ ባወጡት ሪፖርት ላይ አስፍረዋል። በሚሌኒየሙ የልማት ግቦች ላይ የሰፈረው 2015 ዓ ም ሲጠናቀቅ በዓለም ዙሪያ የመጸዳጃ አገልግሎት የማያገኘውን ሰው ቁጥር በ1990 ዓ ም ከነበረበት ደረጃ በግማሽ መቀነስ የሚል ነው። እናም ታዲያ በእንግሊዝ አጥኚዎች የቅኝትና የፍተሻ ውጤት መሠረት በሚቀጥለው የአውሮፓ ዓመት ከጥቁር አፍሪካ አንዱም ሀገር ይህንን ግብ መድረስ የሚያስችል መንገድ ላይ አለመሆኑን የቪኦኤዋ ጄሲካ በርማን ዘገባ ይጠቁማል። ባለፈው ዓመት ደብሊዩ ኤች ኦ እና ዩኒሴፍ አውጥተውት በነበረ የጋራ ሪፖርት የተሻሻሉ የውሃ ምንጮችን በማዳረስ በኩል ዓለም ግቡን መምታቱን አመልክተው ነበር። ይህ ማለት ከሚሌኒየሙ የልማት ግቦች አምስት ዓመት ቀድሞ የተገኘ ውጤት ተደርጎ ተወስደዋል ማለት ነው። ሆኖም ይህ ድምዳሜ አጨናባሪ ወይም መንገድ አሳች ነው ሲሉ አትላንታ የሚገኘው የኢመሪ ዩኒቨርሲቲው ሮሊንስ የማኅበረሰብ ጤና ትምህርት ቤት ተመራማሪ ማትዩ ፍሪማን አሳስበዋል። ይህ ንጹህ የመጠጥ ውሃን የማዳረስ ግብ በአመዛኙ የተደረሰው ወደ ብልጽግናው ደፍ እየገቡ ናቸው በሚባሉት የእስያ ሀገሮች ውስጥ በመሆኑ በሌሎች የዓለም ክፍሎች ውስጥ ባለው እውነተኛ ገጽታ ላይ ሐሰተኛ ጥላ እንዲያደራ አድርጓል ይላሉ ፍሪማን። ቻይናና ሕንድ በፈጣን የከተሞች መስፋፋት አካሄዳቸውና በመሠረተ ልማት አውታሮቻቸው ላይ ያፈሰሱት ነዋይ በተሻሻለ የውኃ አቅርቦት ችሎታቸው ላይ አስደናቂ ለውጥ ማሳየት እንዲችሉ አድርጓቸዋል። ስለዚህ የእነሱን ስኬት በጅምላው ስዕል ውስጥ አስገብተን ዓለም ያቀደውን ግብ መቷል ብለናል። ከሳሐራ በስተ ደቡብ ባለው አፍሪካ ግን ያን ግብ የመቱ አገሮች ጥቂት ናቸው። እነዚያ ጥቂት የሚባሉ ሀገሮች ጋምቢያ፣ ኮንጎ፣ ጋቦን፣ ማላዊ፣ ዩጋንዳ፣ ቡርኪና ፋሶ፣ ጊኒቢሳው እና ስዋዚላንድ ናቸው። ፍሪማን እንደሚሉት የሚሌኒየሙን የልማት ግቦች ለመምታት እየገሰገሱ ወይም እየተቃረቡ ናቸው በሚባሉት ብዙ የአፍሪካ ሀገሮች ውስጥ ግን እጅግ የደኸዩና ከማዕከል የራቁ አውራጃዎቻቸው፣ ቀበሌዎቻቸውና መንደሮቻቸው ዛሬም እንደተረሱ ናቸው። የንጹህ የመጠጥ ውሃ አቅርቦት አፍሪካ ውስጥ እንደምን ከጽንፍ ጽንፍ በነካ መራራቅ እንደ ተዘበራረቀ እዩልኝ ይላሉ ፍሪማን። በሶማሊያ አንዳንድ ወረዳዎች ንጹሕ ውሃ የሚያገኘው ሰው ከአጠቃላዩ ሦስት ነጥብ ሁለት ከመቶ ነው። በናሚቢያ ከተሞች ደግሞ ያሽፋን ዘጠና ዘጠኝ ከመቶ ደርሷል። የመጸዳጃ ተቋማት አገልግሎትም በዚያው ዐይነት አራምባና ቆቦ ነው የረገጡት። ነቃነቃ ካሉት የከተሞች ማዕከላት ጋር ሲነጻጸር ድህነት በተጫናቸው የከተሞች ቀበሌዎች ውስጥ የተሻሻሉ የመጸዳጃ አገልግሎት የማግኘት እድሉ ከሁለት እስከ 18 እጅ ያነሰ ሲሆን ሰው ባገኘበት የመጸዳዳት አጋጣሚው ደግሞ እስከ 80 እጅ በሚሆን ልዩነት የተጋለጠና የሰፋ መሆኑን ጥናቱ ያሳያል። አጥኚዎቹ የቀመር ናሙናዎቻቸውን የወሰዱት በአውሮፓውያኑ የዘመን አቆጣጠር ከ1991 ዓ ም እስከ 2012 ዓ ም ባሉት 20 ዓመታት ውስጥ በ41 ከሰሃራ በስተደቡብ ካሉ 138 በየሀገሮቹ ውስጥ ቤት ለቤት ከተካሄዱ ብሔራዊ ቅኝቶች ነው የአካባቢ ጽናትና የንጹሕ የመጠጥ ውሃ አቅርቦት መረጃዎችን ይፋ ማድረግ በየሀገሮቹ አሃዛዊ ማሳያዎች ውስጥ የተደበቁ ያለመመጣጠን እማኝነቶችን አጋልጠዋል ሲሉ የጥናቶቹ ጸሐፊዎች ይናገራሉ። እንዲህ አይነቱ ማስታወሻ ተላላፊ በሽታዎችን ለመቆጣጠር ወይም ለመከላከል በሚያስችል ሁኔታ መሠረታዊ የሆኑ የልማት አውታሮችን ለማሻሻልና ለማጠናከር ጥረት እንዲደረግ የሚያስችል ብርሃን ያበራሉ ሲሉም አክለው ያስገነዝባሉ። ለዛሬ ጤና ይስጥልኝ። በጤና ሰንብቱ አድማጮች። አሁን ከመሰናበታችን በፊት አጠር ያለ ማጠቃለያ ዜና። ባለፈው ሳምንት ቤንቱ የምትባለውን ከተማ የተቆጣጠሩት የደቡብ ሱዳን አማጽያን ብዙ መቶ ሰላማዊ ሰዎችን በጎሳቸው አለዚያም በብሔራቸው ምክንያት እየለዩ ገለዋል ሲል የተባበሩት መንግሥታት የደቡብ ሱዳን ተልእኮ ወንጅሏል። አንድ የሶማሊያ ፓርላማ አባል ዋና ከተማዋ ሞቃዲሾ ውስጥ መኪና ላይ በተጠመደ ቦምብ መገደላቸው ታውቋል። የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት ከምሽቱ 3 እስካሁን አራት ሰዓት በ22ና በ25 ሜትር ባንድ የሚያሰማውን ፕሮግራም እዚህ ላይ ያበቃ። በአማርኛው ፕሮግራም ነገ ማታ ከአንድ ሰዓት እስከ አንድ ሰዓት ተኩል ከዚያም በመደበኛው ከሶስት እስከ አራት በምናቀርባቸው ፕሮግራሞች እንገናኛለን። እስከዚያው አዲስ አበበና ቆንጆ ይታየነን። ሰላም ደህና ደሩ። የትግርኛው ፕሮግራም ይቀጥላል። እዚ ረድዮ ድምፂ ኣሜሪካ እዩ ኩሉ ሻዕ መሸት ካብ ሰኒ ክሳብ ዓርቢ ብ22 ብ25 ሜትር ባንድን ብናይልሳትን እነመሓላልፎ መደብ ቋንቋ ትግርኛ ሕዚ ጀሚሩ كمي قني خم كبرى سمعتي نايلوم ما عندي سني مشيت عصر سلست ميازيا كل تش شدش تنا عم تمرت ويون عصران حال ميازيا كل تش عصر تربعة زت أنا قلكم جبر جبر مدني دحر زي ناس سب سابن بزعبا روبوتاوي محمشاش أو ورحي سجل سرع مدى بساينس تكنولوجي أكتر تنا كنا أربع كمينا رأيتوا تدخل من موسيقى ونحزنا لنا تخطاتوا لنا ترينا أغرابي زينا من نيا فوركيا من نيا. نحن نمسيهم زر زر زين